ባለፉት ስድስት ዓመታት በፖለቲካውም ሆነ በተለያዩ ማህበራዊ ዘርፎች ላይ ንቁ የሆነ የሴቶች ተሳትፎ መታየቱን በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ። ይሁን እንጂ ኢትዮጵያውያን ሴቶች በየደረሱባቸው የስራ እርከኖች በተለይም በፖለቲካው ዘርፍ ያላቸው ተሳትፎ የውክልና እንጂ የውሳኔ ሰጭነት አለመሆኑንም በተደጋጋሚ እንደ ወቀሳ ሲነሳ ይሰማል። በትምራን እንስታዊ የሲቪክ ተቋም ከፍተኛ የመርሃ ግብር አስተባባሪ ቤቴልሄም አለም ያለፉት ዓመታት በሴቶች ፖለቲካዊ ተሳትፎ ላይ መዋዥቅ የታየበት ነው ትላለች። በሁለት ሺህ አስራ ስምንት ፕራይም ሚኒስተር አቢይ ከመጣ በኋላ ብዙ ለውጦችን አይተናል። ኦፍኮርስ፣ ለምሳሌ የሴቶችና የወንዶችን ሬሾ ስናይ እስከ ሀምሳ ሀምሳ ፐርሰንት እስኪሆን ድረስ ካቢኔት ወይም በሚኒስትሪ ደረጃ ላይ አይተናል። ከዛም በተጨማሪ ደግሞ ይሄ በፌዴራል ሱፕሪም ኮርትም ፕሬዚዳንቷም ሴት ነበረች፣ ምርጫ ቦርድም ቼር ወመን ሴት ነበረች። ከዛ ግን እነዚህ ቁጥሮች ቶሎ ቶሎ የመዋዠቅ ባህሪ አላቸው። አሁን ለምሳሌ ሁለት ሺ ሃያ አንድ ላይ ደግሞ ስንመጣ የሴቶች ውክልና ወደ ሰላሳ ስድስት ነጥብ ሶስት ፐርሰንት ወዲያ ወረደ። እዚህ የምንረዳው ምንድነው ቁጥሩ በጣም ይዋዥቃል። ያለ ምንም ማስረጃ ይህንም ያመላክተው ምንድን ነው የፆታ እኩልነት በኢትዮጵያ ውስጥ እንደ ፕራዮሪቲ እንደማይታይ ማለትም መረጋጋት ሲኖር ወይንም አመቺ ሁኔታ ሲፈጠር ብቻ ስለ ስለ ፆታ እኩልነት እንደምናስብ እንጂ እንደ ዋና ዳይ እንደ ዋና አጀንዳ እንደማናየው በእኛ ተቋም ይሄንን አይተናል ማለት ነው ከዛም ባሻገር ደግሞ እኛ በትምራን ውስጥ የሰራ ነው ጥናት አለ። ሲቹዌሽናል አሰስመንት አለ። የሴቶች ውክልና በተለያዩ ፖለቲካዊ ምህዳሮች ምን ይመስላል የሚለውን በሰራነው አሰስመንት መሰረት ብዙ አመቺ የሆኑ የህግ ማዕቀፎች አሉ። ለምሳሌ ከኮንስቲቱሽኑ መጀመር እንጂ ህገ መንግስቱ የተለያዩ ዓለም አቀፍ ህጎችን ኢንዶርስ አድርጎ እየሰራ ይገኛል። አክቹሊ ግን ሚኒንግ ወይንም ውሳኔ ሰጪ ቦታ ላይ ቢሆኑም የሚገኙት ውሳኔ ይሰጣሉ ወይ የሚለው ስጋት አለብን። ቤቴልሄም አለም ለሴት አመራሮች የውሳኔ ሰጭነት እድል አለ ለመዳበሩ የተቋሞች መዋቅር ባህልና ልማድ እንዲሁም በፖለቲካ ውስጥ የኮታ አደረጃጀት በአግባቡ ጥቅም ላይ አለመዋሉ በምክንያትነት ከምታነሳቸው ጉዳዮች መካከል ናቸው። ሴቶች የተሰጣቸው ኃላፊነት አለ ያው ልጅ ከማሳደግ ጋር ከኩሽና ጋር የተያዙ ነገሮች ናቸው እየተሰጣቸው ኃላፊነት ይሄ ደግሞ ሴቶችን ስለፖለቲካ ሲነሳ አይመለከተኝም እኔ የሚመለከተኝ ይሄ ነው ብሎ ከልጅነት ጀምሮ ማይንዳቸውን አስተሳሰባቸውን ያግዳል ማለት። ከዛ በመቀጠል ደግሞ የፖለቲካ ና የተቋማት ፋክተር እዚህ ላይ ደግሞ ስንመጣ ምንድን ነው? ጀንደር ሴንሲቲቭ የሆኑ ፕራክቲሶች አለመኖራቸው ሴቶችን ለማብቃት በየተቋማቶቹ ጀንደር ኦፊስ ጥሩ የሆነ በጀት አሎኬሽን አይሰጣቸውም ሴቶችን የሚያበቁበት እዛው በተቋማቶቻቸው ያሉትን ሴቶች ሜንተር የሚያደርጉበት የሚያሰለጥኑበት ኢኮኖሚካል ሰፖርት የሚሰጡበት ፕላትፎርሙ የለም ለምን ጀንደር ሪስፖንሲቭ በጀቲንግ ብዙ ስለሌለ ማለት ነው ስለዚህ እንደዚህ ባለበት ሁኔታ ላይ በተቋማቶች ውስጥ ያሉት ሴቶች መብቃት አይችሉም በተመሳሳይ ከተመሰረተ አስራ አራት አመታት ያለፉትና ከአራት መቶ ሰላሳ በላይ ሴት አባላቶች ያሉት የአሶሲኤሽን ኦፍ ዊሜን ኢንቦልድነስ ኤ የላቁ ሴቶች ማህበር አጋር መስራች ና ዲሬክተር ወይዘሮ ና ሁሰናይ ግርማ ከፖለቲካ ውጪ በተለያዩ ማህበራዊ ጉዳዮች ላይ የተሰማሩና ና በግላቸውን ለውጥ ለማምጣት እየጣሩ ያሉ ሴቶች እየተበራከቱ መምጣታቸውን ያደነቁ ሲሆን፣ ነገር ግን ሴቶችን በማብቃቱ ረገድ ስኬታማ መሆን የሚቻለው በስጦታ ሳይሆን ሴቷ በራሷ ተነሳሽነት እንዲኖራት በማድረግ ነው ይላሉ። በጠቅላላ ሴቶች ላይ ምንድናቸው ክፍተቶች የሚባሉ ካለ አንደኛው በጣም ትልቁ ሴት ላይ ብዙ ጫና አለ። ይህ ሁላችን ማለት ቢሆን የምንነጋገረው ነው። ትልቅ ጫና አለ። ብዙ ድጋፍ የላትም። በፖሊሲ ማንጻር ብዙ ድጋፍ የላትም። ኩባንያዎች ማንጻር በምትሰራበትም የለ ቤትም ብዙ ድጋፍ የላትም። በዛ ላይ ደግሞ ሀገራችን በጣም በጣም ተጽዕኖ አለ። የህብረተሰብ አናኗሩ ሁሉ ለብሶ መሄድ አለብሽ፣ ሁሉ ድር መሄድ አለ፣ መአት ነገሮች አሉ። እሱን ካላደረግሽ ደግሞ ለብቻሽ ትሆኛለሽ የሚል ሀሳብ አለ። ስለዚህ በጣም ብዙ ነገሮች ስላለ በቀላሉ እያደክማል። ያ ነገር የተሻሻለ ነገር የለም፣ በፖሊሲም ደረጃ ሊሆን የተሻሻለ ነገር የለም። ሴቶች ከትምህርት ቤት ይወጣሉ፣ ስራ ይገባሉ። የሚቀጥለው ልጆች መውለድ ነው፣ አግብቶ ልጆች መውለድ ነው። ይሄ የተፈጥሮ ሂደት ነው። እና ልጆች ይወልዳሉ። ግን እንደኛ ልጆችን የሚጠብቅላቸው ወይ የጥሩ ተቋም ከሌለ ፈረንጆች ሀገር እንዳለው ዴይ ኬር ወይም የቀን የሚውሉበት አይነት ነገር በክፍያውም እየተመጣጠነ እንደሱ አይነት ነገር ከሌለ ድረስ ያው ወይ ቤት መቀመጥ አለባት ወይ ደግሞ ልጆቿን የሆነ ቦታ ሰጥታ እንደው አለባት በቃ ምንም አንድ ቦታ ልትኖርም ማትችል ልትቆም ማትችል ማለት ነው። እና እንደዚህ አይነት ክስተቶች በፊትም ያለ ነው፣ አሁንም ያለ ነው። ስለዚህ አንደኛው ትልቁ የመረዳዳት ድጋፍ፣ የመደጋገፍ የሚለው ነገር በጣም የጎደለ ነው እና አሁንም እሱ ክፍተት አለ። ወይዘሮ ናሁሰናይ ሴቷ በማህበራዊ ህይወቷና ከእናትነቷ እኩል በስራዋ ስኬታማ የሚያደርጋት ምቹ የሆነ ፖሊስ እና ተቋማዊ አደረጃጀት አለመኖሩንም ይጠቅሳሉ። ሴቶች ማብቃት ማለት አሁን ለምሳሌ በእንግሊዝኛው ወመን ኢምፓወርመንት ይባላል። ማን ነው እሱ የሚያበቃው? እኔ እኮ ነኝ ራሴን የማበቃው። ስለዚህ ሴቶች ማብቃት ሲባል እንደ ስጦታ ነው የሚታዩ አይደለ እኔ ሴቶች ላበቃ ነው የምፈልገው። ያልፈለጉስ ጊዜ እንዴት ሊሆን ነው? ስለዚህ ሴቶች ራሳቸውን አስበው እኔ ራሴን ነው የማበቃው ብለው መነሳት አለባቸው። ይሄ ነው። አለበለዛ ሰውን የምንጠብቅ ከሆነ በሰው ፍላጎት እና በሰው አጀንዳ ነው የምንሄደው ማለት ነው። በሌላው ሰው በእናቴም ሊሆን ይችላል፣ በባሌም ሊሆን ይችላል፣ በአገሬ መሪዎችም ሊሆን ይችላል። በሌላ ሰው ነው የሚሄደው ማለት ነው። ስለዚህ ሴቶች አሁን በቃ ብለው ራሳቸውን የራሳቸውን ትግልም ሆነ የራሳቸውን እራሳቸው ማካሄድ አለባቸው። በሌላ በኩል ይሄ ብዙ አሉ ኢውላ በጣም ትልልቅ ስራ ነው የሚሰሩት። እንደሊዩ ብዙ አሉ፣ ግን ምንድን ነው እሱ፣ በኢኮኖሚው አንጻር ብላ ከእጅ ወደ አፍ ነው በጣም የሚከብደው፣ እሱ ነው። ዶኖሮች ይመጣሉ፣ ገንዘብ ይሰባሰባል። የትኛው ነው የሚቀጥለው ትልቁ ገንዘብ የሚያስገኝ ፕሮጀክት ወይም የሚያስገኝ አንድ የሚያስገኝ ነገር ምንድን ነው ወደሚለው ነው ብዙዎቹ የሚሄድ። ስለዚህ ሰዎች ራሳቸው ተጣጥረው በራሳቸው ገንዘብ በራሳቸው ምን ማድረግ አለባቸው። association of women in boldness ኤውብ አጋር መስራች ና ዳይሬክተር ወይዘሮ ናሁሰናይ ግርማ የጾታ እኩልነት ና ሴቶችን ማብቃትን በዘላቂነት ለማምጣት የተጠና የባህል ሽግግር እንዲሁም ትምህርት መሠረታዊ መሆናቸውን አጽንዖት በመስጠት አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ